የህወሓት አባላት የሆኑ አንዳንድ ባለስልጣናት ከኃላፊነት የተነሱት ባሳዩት የአፈጻጸም ድክመት ነው ሲል የብልጽግና ፓርቲ አስታውቋል። ሰሞኑን ከኃላፊነት የተነሱት የህወሓት አባላት አንድ የፌዴራል መንግስትና አንድ የአዲስ አበባ አስተዳደር ባለስልጣን መሆናቸውን ብልጽግና ጠቁሟል። የተደረገው ሹምሽር ከሌላ ከምንም ነገር ጋር መያያዝ እንደሌለበትም አሳስቧል። ከዚያው ከትግራይ ክልል የሆኑ መፈጸም የሚችሉ አመራሮች ተተክተው እየሰሩ የሚሄዱበት ሁኔታ ይፈጠራል ብለዋል። የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ። አቶ አወሉን ያነጋግራቸው እስክንድር ፍሬው ተከታዩን ልኳል። ህወሓት ከተዋህደው ኢህአዴግ ከተለያየ ብልጽግና ፓርቲ ውስጥም የለሁበትም ካል አንስቶ ሊኖሩ የሚችሉ ቀጣይ ሁኔታዎች ማነጋገራቸው አልቀረም። ምላሽ እየጠበቁ ከቀጠሉ ጉዳዮች አንዱ ደግሞ በአሁኑ ወቅት በብልጽግና እየተመራ ባለው የፌዴራል መንግስት ውስጥ የህወሓት ሚና እንዴት ይሆናል፣ የፓርቲው አባላት የሆኑ ሚኒስትሮች እጣ ፈንታስ ምንድን ነው የሚለው ነው። ትናንት መግለጫ ያወጣው ህወሓት በፌዴራል መንግስቱና በአዲስ አባ አስተዳደር ስልጣን ያላቸው ሚኒስትሮቹ በያዟቸው ኃላፊነቶች ሊቀጥሉ እንደሚገባ አመልክቷል። ይህም ሆኖ ግን እነዚህ አባላቱ ከስልጣን እንዲነሱ እየተደረገ መሆኑን አስታውቋል። ሰሞኑን መጠነኛ የካቢኔ ሽግሽግ ያደረጉት ጠቅላይ ሚኒስትር አብይ አህመድ የንግድና ኢንዱስትሪ ሚኒ ሚኒስትር የሆኑትን የህወሓት ምክትል ሊቀመንበር ወይዘሮ ፈትለ ወርቅ ገብረ እግዚአብሔርን በሌላ ተሿሚ ተክተዋል። ወይዘሮ ፈትለ ወርቅን የተኩት በአማራ ክልል በተለያዩ ኃላፊነቶች ያገለገሉት አቶ መላኩ አለበል ናቸው። የኢኖቬሽንና ቴክኖሎጂ ሚኒስትር የነበሩት ዶክተር ኢንጂነር ጌታሁን መኩሪያ ደግሞ የትምህርት ሚኒስትር ሆነዋል። በምትካቸው የቀድሞው የህወሓት አባል ዶክተር አብርሃም በላይ የኢኖቬሽንና ቴክኖሎጂ ሚኒስትር ሆነው ተሹመዋል። የአዲስ አበባ አስተዳደር ሰሞኑን ያካሂደዋል ተብሎ በሚጠበቀው ሹምሽር ከሚነሱት አንዱም በምክትል ከንቲባ ማዕረግ የትራንስፖርት ቢሮ ኃላፊ የሆኑት የህወሓት አባል ዶክተር ሰለሞን ኪዳኔ መሆናቸውን መረጃዎች አመልክተዋል። የህወሓት መግለጫም እነዚህ የፌዴራልና የአዲስ አበባ አስተዳደር የካቢኔ ሽግሽጎች ከተደረጉበት ጊዜ ጋር ተገጣጥሞ በአሁኑ ጊዜ የህወሓት አመራሮች ወይም አባላት በመሆናቸው ብቻ ከፌዴራል መንግስትና ከአዲስ አበባ አስተዳደር ኃላፊነቶች እንዲነሱ እየተደረገ ነው ብሏል መግለጫው። ብልጽግና ፓርቲ ይህንን መግለጫ አጣጥሏል። የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሎ አብዲ ለአሜሪካ ድምጽ ሲናገሩ፣ ሰሞኑን ከኃላፊነት የተነሱት የህወሓት አባላት አንድ የፌዴራል መንግስትና አንድ የአዲስ አበባ አስተዳደር ባለስልጣናት መሆናቸውን አስረድተዋል። ምክንያቱ ደግሞ ያሳዩት የአፈጻጸም ድክመት እንደሆነ ነው ያብራሩት። የመንግስት ኃላፊነት የተባለው መስመሩን ተልዕኮን፣ ራዕዩን በአግባቡ መፈፀም ያልተቀበለ አካል ይፈጽማል የሚል ብልጽግና ፓርቲ እምነቱ የለው። ብልጽግና ፓርቲ እንደ ውድ ፓርቲ የራሱ የሚከተላቸው መሪዎች አሉ። ከበፊቱ ኢህአዴግ ወደዚህ የተላለፉ መብቶችና ግዴታዎች አሉ። እነዚህን ደግሞ በአግባቡ ከግብ ማድረስ ግዴታው ነው። ነገር ግን ይህንን አልፈልግም አልቀላቀልም፣ ልዩነት አለኝ የሚል ሀይል ይህንን ተቀበልና አስፈጽም ማለት በራሱ አስቸጋሪ ነው። ስለዚህ እነዚህ በመንግስትም ስራ ላይ ያሉ ሀይሎች የተሰጣቸውን ኃላፊነት በአግባቡ ከመፈጸም ይልቅ ነገሮችን መጓተት፣ የህዝብ አገልግሎት በአግባቡ አለመስጠት፣ በተለይም ሰሞኑ ተነሱ የተባሉት ግለሰቦች የተሰጣቸውን ኃላፊነት በአግባቡ አፈጻጸም ችግር ታይቶ የተነሱ ስለሆነ ይሄ ወደፊት መንግስት በማንኛውም ጊዜ እየተከታተለ የሚፈጽም ተግባር ስለሆነ ትግራይ በመሆናቸው የሆነ ነገር ሳይሆን በተለይም በአፍሪካ ባሳዩት ድክመት ስራን በመጓተት ሆን ብሎ ችግሮችን በማፍጠር የሚታዩ ነገሮች ስላሉ ይህንን ታሳቢ በማድረግ የተደረገ ሽግሽግና ሹመት ነው ብለን ነው በኛ በኩል የምናየው። የህዋት አባላት በዋነኛነት እየተነሱ ያሉት ግን ከፓርቲ ኃላፊነታቸው ነው ብለዋል አቶ አወሉ በዚሁ ማብራሪያ ፓርቲ ጽህፈት ቤት አካባቢ የሚሰሩ የህወሀት አባላቶች ናቸው ተነሱ የሚባሉት። ከመንግስት ኃላፊነት እስካሁን ሁለት ነው፣ ከአዲስ አበባና ከፌዴራል። እነዚህ ደግሞ በአፈጻጸም ብቃት እና ድክመት ሌሎችም የምታዩ ስንነቶች ስላሉ በሌላ እንዲጠኩ ተደርጓል። ይህንም ማድረግ ደግሞ የመንግስትም ፓርቲውም ኃላፊነት ስለሆነ የመስመርና የፓርቲ የሚለው ነገር በልዩነት የምታይ ሳይሆን በአንድ መልኩ እንገነዘበው። ስለዚህ የህወሓት አባል ሆኖም ሚኒስትር ሆኖ መቀጠል ይቻላል። ችግሩ ያፈጻጸም ነው ነው እያሉኝ ያሉት በዋናነት ያፈጻጸም ችግር ነው። ያው ምናልባት እስከ ምርጫ ድረስ የምቆይ ከምርጫ በኋላ ኦልሬዲ አሸናፊው ፓርቲ የምቀጥል ስለሆነ እሱ ችግር የለውም። እዚህ ላይ ግን ሌላ ነጥብ ለአንሳና አስዋወሉ ህዋት ባወጣው በዚሁ መግለጫ ያነሳውን ሌላ ነጥብ ላንሳልሆት የኢትዮጵያ ህዝብ የኢህአዴግን አባል ድርጅቶች ነው የመረጠው። መንግስት እንዲመሰርቱም እንዲመሩም ስልጣን የሰጣቸው እነዚህ ድርጅቶች ናቸው። ህዝብ ያልመረጠው አዲስ ድርጅት ስልጣን እንዲይዝም ሆን ሀገር እንዲመራ ማድረግ የህዝቡን ስልጣን መቀማት፣ ህገ መንግስቱንም መርገጥ ነው ይላል። ምንድን ነው የእርስዎ ምላሽ በዚህ ላይ? በዚህ ጉዳይ ከዚህ በፊት በተደጋጋሚ መብራሪያ ሰጥተናል። ምን ለማለት ተፈልጎ ነው እዚህ ላይ የህዋት ሚኒስትሮችም በስልጣናቸው መቀጠል አለባቸው የሚል ነው። ህዋት ሆነ ኢህአዴግ በህዝብ የተመረጠ ነው። በውህደቱ ግን ወደዚህ መጥቷል። በዚህ ውህደት ፓርቲው ራሱን አግልሏል። አግልሏል ማለት ወደ ክልልነት ፓርቲ ነው። አሁን አብላጫ እዚህ ያለ በአብላጫ ድምፅ ነው የተወሰነው። ሁለተኛ ደግሞ ህጋዊ መሰረቱን ተከትሎ የተከናወነ ውህደት ነው። ውህደቱ ደግሞ ምርጫ ቦርድ ህግ አዋጅ መሰረት የተፈጸመ ውህደት ነው። ማንኛውም መብቶች፣ ግዴታዎች ሳንሸራረፉ ወደዚህ እንዲተላለፉ ተደርጓል። ይህንን ምርጫ ቦርድም ጠንቅቆ ያውቃል፣ እነሱም ያውቃሉ። ምንም የህግ ክፍተት የአሰራር ክፍተት ያለው አካሄድ አይደለም። ይህንን ከዚህ በፊት በተደጋጋሚ መብራሪያ የሰጠንበት ጉዳይ ስለሆነ አሁን አልደግሞም። ሁለተኛ የህዋት አባሎች በዚህ ውስጥ ይቀጥላሉ አይቀጥሉም? እንደማይቀጥሉ ራሳቸው ነው የተናገሩት። ቤዚካሊ አንቀጥልም፣ ራሳችን አግዱልናል ያሉት ራሳቸው ነው። ሁለተኛ የተሰጣቸውንም ኃላፊነት በአግባቡ እየተወጡ አይደለም። ዋናው ነገር ምንድን ነው? እንደ ፓርቲ ኦልሬዲ ያለ ምንም ቅድም ሁኔታ ፓርቲ ኃላፊነት ላይ የነበሩ አዲስ አበባም ድረዳዋም አዲስ አበባ እና ፌዴራልም ያሉ ባይ ዲፎልት የተከናወነ ተግባር ነው። ከመንግስት ኃላፊነት ግን ኃላፊነታቸው መግባቡ የማይወጡ ከፍተኛ ኃላፊዎች ካሉ ግን እንደ ማንኛውም ሰው ታይቶ በተገምግሞ ከኃላፊነቱ የሚነሱ ይሆናል። እርግጠኛ ነኝ። ሌሎች ደግሞ በዛው ልክ መፈጸም የሚችሉ ከዛው ትግራይ ህዝብ አካባቢ ያሉ አመራሮች ስላሉ እነሱም ጠቅቶ እየሰሩ የሚሄዱበት ሁኔታ ይፈጠራል። እሱ ችግር አይደለም። የመጨረሻ ጥያቄ ያደርጓሉ። አታወሉ የቲፒኤልኤፍ ወይም የህዋት አባል ሆኖ በሚኒስትርነት የሚቀጥሉ ይኖራሉ። ከዚህም በኋላ ፍላጎቱ ካላቸው እንደ ግለሰብ አቅሙ ካላቸው የተሰጣቸውን ልዩነታቸውን ቁጭ አድርጎ መፈጸም የሚችሉ ካሉ እሱ ችግር የለም። እንደ ግለሰብ እንደ ድርጅት ግን ከአሁን በኋላ በድርጅት በጣም ከባድ ነው። በመንግስትም ያው እየተገመገሙ ስራ የሚጎትቱ ከሆነ ይነሳሉ፣ የማይጎትቱ ከሆነ እሱ ችግር የለም። በቀድሞው የኢህአዴግ አሰራር አባል ድርጅቶቹ የአዲስ አበባን አስተዳደር እና የፌዴራል መንግስቱን በጋራ ክፍፍልና የስልጣን ውክልና ሲያስተዳድሩ ቆይተዋል። ሶስቱ የኢህአዴግ አባል ድርጅቶች ና ህወሓት መስመር የለዩት የግንባሩን መዋሃድና ና አዲሱን የብልጽግና ፓርቲ መመስረት ተከትሎ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።